የአሜሪካ ድምፅ ራዲዮ ጣቢያ ነው። ይህም ስብሰባ የተደረገው እንግዲህ እስካሁን ያለን የፖለቲካ ባህልን በምን መልኩ ልንቀይረው እንችላለን ከመቃረን በደንብ አብሮ ወደ መስራትና ያለውን የወደፊት የኢትዮጵያን እስካሁንም ከሪፎርሞቹ ጋር ከለውጡ ጋር ተያይዞ የመጣውን እርምጃ አብረው የሚጓዝ አዲስ የሆነ የፖለቲካ ባህልን ለመፍጠር የጎላ ሚናም ይጫወታል ብለን እናምናለን። ተጫውቷልም። የጠቅላይ ሚኒስትር አብይ አህመድ የፕሬስ ኃላፊ ቢለኔ ስዩም ናቸው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። ኢህአዲግ በወጥነትና በአምባገነናዊነት ያዋቀራቸው የመስተዳድሮች አከላለሎች ዛሬ ለተፈጠረው የመለያየት ስሜትና ግጭቶች ዋነኛ ምክንያቶች ናቸው ሲሉ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ከሷል። የዚህንም ዘገባ በመጽሔቱ ክፍለ ጊዜ እናቀርባለን። ከዜናው መካከል አንዱ አሁን አሉ ላይምታ ያነበብ ከሆነውና ይሄ ፓርቲ መንግስት ለዚህ ችግር አፋጣኝ መፍትሄ እንደሚፈልግም አሳስቧል። የጣናን ሀይቅ ከእምቦጭ ለመታደግ የአማራ ክልል መስተዳደር አቶ ገዱ አንዳርጋቸው ጥረት እንደሚደረግ ገለጡ። ዓለም አቀፍ የኤድስ ቀን ነገ ይከበራል። 30ኛው ዓመት። አርብ ህዳር 21 2011 ዓ ም ጤና ስትልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያል ወቅታዊ ዘገባዎችና ቅንብሮችን ይዘን የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበነን አቀናባሪያችን ንጉሱ ታምሬ እንዲሁም የስርጭት መሐንዲሱ ጋር አብረን እስከ ምሽቱ አራት ሰዓት እንቆያለን። አሁን የሰዓቱን ያለን ዜና ኢህአደግ በህገ ወጥነትና በአምባገነናዊነት ያዋቀራቸው የአስተዳደር አከላለሎች ዛሬ ለተፈጠረው የመለያየት ስሜትና ግጭት ዋነኛ ምክንያቶች ናቸው ሲል የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ከሷል። መንግስት ለዚህ ችግር አፋጣኝ መፍትሄ እንደሚፈልግም ወይም እንዲፈልግም አሳስቧል። ህዝቡ በበኩሉ ለተፈጠሩ ችግሮች ዘላቂ መፍትሄ በትዕግስትና በህግ አግባብ እንዲታገልም ጥሪ ቀርቦለታል። በመጽሔቱ በዚህ ላይ ዝርዝር እናቀርባለን። በሶማሌ ክልል እስር ቤቶች ውስጥ አሰቃቂ የሰብአዊ መብት ጥሰት የፈጸሙ ሰዎች ህግ ፊት ቀርበው ሲዳኙ ማየት ትልቁ ምኞቱ እንደሆነ አንድ ቀድሞ በነኚህ ቦታዎች ታስሮ የነበረ ወጣት ተናገረ። ኢትዮ ቴሌኮም ውስጥ የሂሳብ ሰራተኛ የነበረው ወጣት ምንም በማያውቀው ጉዳይ ወደ ቦታዎቹ ተወስዶ እንደተሰቃየም ይናገራል። አሁን ከእስር ተለቆ ወደ ስራው ከተመለሰ ሁለት ወር መቆጠሩንም ገልጠዋል። ከእስር በመለቀቁ ደስታ እንደተሰማው አመልክቶ ትልቁ ደስታው ግን በትክክለኛ ፍትህ እንደሚጠብቅ ነው የነገረው። ቆየት ብሎ ዝርዝር ይኖረናል። በዚህም ላይ የጣናን ሀይቅ ከተጋረጠበት የእምቦጭ አደጋ ደጋዋለን ሲሉ የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው ገለጡ። የአዋሽ ባንክ 10 ሚሊዮን፣ የአማራ ብድርና ቁጠባ ተቋም 2 ሚሊዮን ብር ለእምቦጭ አረም ማስወገጃ ማሽን መግዣ የሚሆን ድጋፍ አድርገዋል። አስቴር ምስጋናው ከባህር ዳር በላከችልን ዘገባ ማብራሪያ ታክሎበታል። በጣና ሐይቅ ላይ የእንቦጭ አረም ከተከሰተ ስድስት ዓመታትን አስቆጥሯል። ቀን ቀንን እየወለደ ሲመጣ ሐይቁ ሐይቅ ሆኖ ከመታየት ይልቅ ጥቅጥቅ ያለ ደን ሆኖ አረፈው። የጉዳቱ መጠን መቼ ብቻ ሆነ? በሐይቁ ዙሪያ እንጀራችንን አብስለን ለምንኖር ወጣቶች አካባቢያችንን ጥለን ለመሰደድ ምክንያት ሆነን እንጂ ይላሉ በሐይቁ ዙሪያ የሚኖሩ ወጣቶች አንድ ወጣት አሁን ደቃ ቆኩታራን ያለ እንጂ አንድ ወጣት የኛ ጋር የለም። በሸቀን ሄደ። አሁን ወጣት የለም፣ በጣም የለም። ሰው ሰው ተዘጋ፣ ወደዚህ የለም። ለእንቦጭ አረም ማስወገጃ ከሀገር ውስጥም ሆነ ከውጭ ሀገር ከሚኖሩ ኢትዮጵያውያን እስካሁን ከ42 ሚሊዮን ብር በላይ ተሰብስቧል። ምንም እንኳን ስራ ላይ ባይውልም ትላንት ደግሞ የአዋሽ ኢንተርናሽናል ባንክ ለአረሙ ማስወገጃ ማሽን ግዢ የሚውል የ10 ሚሊዮን ብር፣ የአማራ ብድርና ቁጠባ ተቋም ደግሞ የ2 ሚሊዮን ብር ድጋፍ አድርገዋል። የተቋሙ ኃላፊዎች ገንዘቡን ያስረከቡት ለክልሉ ርዕሰ መስተዳደር ለአቶ ገዱ አንዳርጋቸው ሲሆን አቶ ገዱ ካመሰገኑ በኋላ የተናገሩት ነገር ቢኖር የጣና ሐይቅ የኢትዮጵያና የአፍሪካ ብቻ ሳይሆን የዓለም ሀብት ነው። በጣም ስናቀርበው ደግሞ የታሪካችን፣ የቅርሳችን፣ የውሃ ምንጫችን መሰረት ነው። ከተጋረጠበት አደጋ ተረባርበን እንታደገዋለን ብለዋል። ጣና ሐይቅ ብዙ የሀገራችን ታሪክ የያዙ መጽሀፍት ቅርሶች፣ ገዳማት አብያተ ክርስቲያኖች የሚገኙበትና ከትልቅ የውሃ አካል ከመሆኑም ባሻገር ታሪካችን፣ ክብራችንም ኩራታችንም ጭምር ስለሆነ ይህንን ሀይቅ ተንከባክቦና ጠብቆ ለመጭው ትውልድ ከልማት አጋዥነት ባሻገር ማህበራዊ ኃላፊነታችንን መወጣት አለብን ብላችሁ ያደረጋችሁት ትልቅ አራያነት ያለው ስራ ነው፣ እና ይሄ ገንዘባችሁ በትክክል ጣና ላይ የተደቀነውን አደጋ ለመከላከል በሚደረገው ጥረት ውስጥ ትልቅ አስተዋጽኦ የሚያደርግ ነውና ያንን በስራ ላይ አውለን እናሳያቸዋለን። እናንተም ትኮራላችሁ። የአዋሽ ባንክ ዋና ስራ አስፈጻሚ አቶ ፀሐይ ሽፈራው በበኩላቸው ባንካችን ማህበራዊ ኃላፊነቱን ከእንቦጭ የጸዳ ጣናን በማየት ይወጣል ይላሉ። ከእንቦጭ ነፃ የሆነ ጣናንም የምናይበት ጊዜ ሩቅ አይሆንም። የአማራ ብድርና ቁጠባ ተቋም ለአረሙ ማስወገጃ ከለገሰው ሁለት ሚሊየን ብር በተጨማሪ የላሊበላ ውቅር አብያተ ክርስቲያናትን ለመጠገን የሚያስችል የሁለት ሚሊየን ብር ድጋፍ ማድረጉን የተቋሙ ስራ አስኪያጅ አቶ መኮንን የለውን ወሰን ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን፣ ለዘገባው ዘገባው እናመሰግናለን። ካለፉት ሰላሳ አመታት ወዲህ ተከታዩ ዘገባ ወይም ተከታዩ ዜና ካለፉት ሰላሳ አመታት ወዲህ ኤድስን በመዋጋት በኩል ብዙ መሻሻሎች ታይተዋል። ይሁንና ነገ ሰላሳኛው የዓለም ኤድስ ቀን በሚታሰብበት በአሁኑ ወቅትም ሰዎች በህመሙ መሞታቸው ቀጥሏል። በየቀኑ በቫይረሱ የሚጋለጡ ሰዎች አሉ። ይሁንና የአሜሪካ ድምጽ ራዲዮ ዘጋቢ ካሮል ፒርሰን ዘገባ እንደሚያመለክተው በአሁኑ ወቅት የኤድስን ቫይረስ ለማቆም የምንችልባቸው መሳሪያዎች አሉ። ታዲያ ለምን አላጠፋ ነውም የሚል ጥያቄ ታቀርባለች። አዳዴሽ ውሳዬ ዝርዝሩ ይዛለች። ፍርሃት፣ መገለልና አለማወቅ ኤድስ በሽታ እስካሁን ያልጠፋው በእነዚህ ሶስት ነገሮች ምክንያት መሆኑን የዓለም የጤና ድርጅት አስገንዝቧል። በአሁኑ ወቅት ሐኪሞች ኤድስን የሚያስከትለው ኤች አይ ቪን ማከም ይችላሉና ተገቢ ሕክምና ከተደረገ በኤድስ ምክንያት የሚሞት ሰው አይኖርም። ቫይረሱ ያለባቸው ሰዎችም ለሌላ ሊያስተላልፉ አይችሉም። አስቀድሞ መከላከያ ከተደረገም በቫይረሱ የሚያዝ አይኖርም። በዋሽንግተን ዩኒቨርሲቲ የኤች አይ ቪ ጠቢብ ዶክተር ጃሬድ ቢትን እነዚህ ሁሉ መሳሪያዎች እያሉን በሽታውን ወደ ማጥፋት አልተጠጋንም ይላሉ። ምክንያቱም ኤች አይቪን ለማጥፋት የሚያስችሉ ብቃቶች እያሉ መሆን ያለበት ደረጃ ላይ እንኳን አልተጠጋንም። አሁንም ቢሆን በኤድስ ምክንያት በየአመቱ ወደ አንድ ሚሊዮን የሚጠጉ ሰዎች እየሞቱ ናቸው። ሳንዲያጎ ባለው የካሊፎርኒያ ዩኒቨርሲቲ የሚያስተምሩት ፕሮፌሰር ስቴፈኒ ስትራትዲ ከትልቆቹ ተግዳሮቶች አንዱ ብዙውን ጊዜ ኤች አይቪ የሚያጠቃው በዓለም ዙሪያ ያሉትን የተገለሉ ማህበረሰቦችን መሆኑ ነው ይላሉ። በዓለም ዙሪያ ተገቢ ሕክምና አቅራቦት የማያገኙ ማህበረሰቦች አሉ። እነዚህ ሰዎችም ሱስ አስያዥ እጽ የሚዋጉትና በወሲብ ንግድ የተሰማሩ ይገኙባቸዋል። እነዚህ ሰዎችም ሱስ አስያዥ እጽ የሚዋጉትና በወሲብ ንግድ የተሰማሩት ይገኙባቸዋል። ተገቢ የህክምና አገልግሎት የማያገኙት በወንዶች መካከል ወሲብ የሚፈጽሙ ጾታቸውን የቀየሩ እስረኞችና ከነሱ ጋር የወሲብ ግንኙነት ያላቸው ሰዎች ይገኙባቸዋል። ማደሪያና ምግብ የማያገኙ ሰዎችን የሚያሳስበው ኤችአይቪ ሳይሆን የዕለት ምግባቸውን ነው ብለዋል ፕሮፌሰር ስትራዴ አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የካናዳ የሜክሲኮና የዩናይትድ ስቴትስ መሪዎች በዛሬው እለት አዲስ የሰሜን አሜሪካ የንግድ ትብብር መፈራረማቸው ተሰማ። ሶስቱ ማለትም የካናዳው ጀስቲን ትሩዶር የሜክሲኮው ኤንሪክ ፔና ኒየቶ እና የዩናይትድ ስቴትሱ ዶናልድ ትራምፕ ናቸው የጂ ሃያ ጉባኤ ከመካሄዱ በፊት አርጀንቲና ውስጥ ስምምነቱን በፊርማቸው ያጸኑት። ይህ በኦፊሴል ዩኤስ ሜክሲኮ ካናዳ በመባል የሚታወቀው ስምምነት የሦስቱም ሀገሮች የሕግ ባለሙያዎች እንደገለጡት ጥቂት ጊዜ ይወስድበታል። ስምምነቱ በሦስቱም ሀገሮች ዓመታዊ ንግድ ላይ የአንድ ነጥብ ሁለት ቢሊዮን ዶላር ድጋፍ እንደሚኖረውም ተመልክቷል። የብሪታንያዋ ጠቅላይ ሚኒስትር ቴሬሳ ሜይ የዋሽንግተን ፖስቱን ጋዜጣ ዘጋቢ ጃማል ካሾጊን ግድያ አስመልክቶ በአርጀንቲናው የጂ 20 ጉባኤ ላይ የሳዑዲ አረቢያውን አልጋ ወራሽ ልዑል መሀመድ ቢን ሳልማንን እንደሚያነጋግሯቸው አስታወቁ። ጠቅላይ ሚኒስትሯ ወደ ቦነስ አይረስ በሚያደርጉት የአውሮፕላን ጉዞ ነው ይህን ያሉት። የእንግሊዝ መንግስት ጉዳዩ የቱን ያህል ግልጽ የሆነ ምርመራ እንደተደረገበት ማወቅ እንደሚፈልግና በግድያው ተጠያቂ የሆኑትም ለፍርድ መቅረብ እንዳለባቸው ያምናል ሲሉ ተናግረዋል። ታዋቂው የእንግሊዝ ጋዜጣ ዘ ጋርዲያን የጠቅላይ ሚኒስትር ሜይ እና የሳውዲ አልጋወራሽ ሳልማንን የመገናኘት አለመገናኘት ጉዳይ አላረጋገጠም። ሆኖም ሁለቱ በጂ ሀያው ጉባኤ ላይ የመገናኘት ቀጠሮ እንዳላቸው ተሰምቷል። አድማጮች የሰዓቱ ዜና እዚ ላይ ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደ ና አዲሱ አበበንን በአለም ዜና የጀመረው መደበኛ ፕሮግራም በ19 ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናያል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ እናልፋለን አሁን ሰሞኑን በጠቅላይ ሚኒስትር አብይ አህመድ ሰብሳቢነት የተካሄደው የፓርቲዎች ውይይት በምርጫ ቦርድ መሪነት እንደሚቀጥል የጠቅላይ ሚኒስትሩ ጽህፈት ቤት አስታወቀ። የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ በለኒ ስዩም ዛሬ ለጋዜጠኞች እንዳሉት ውይይቱ ከፍተኛ ፋይዳ ይኖረዋል የሕግ የበላይነትን ማስከበር መንግስት እየወሰዳቸው ያሉ ማሻሻያ እርምጃዎችን ወሳኝ አካል መሆኑን የገለጹት የፕሬስ ኃላፊዋ ከዚህ ውጪ የሚንቀሳቀሱት እንደማይታገስም ተናግረዋል። የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ዛሬ የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን አድርሶናል። በተለይ አደረጃጀትና በተሻለ ስፋት ከመገናኛ ብዙሀን ጋር ለመስራት እየተንቀሳቀሰ ያለው የጠቅላይ ሚኒስትር ጽፈት ቤት ለአዲሱ አደረጃጀት ሁለተኛ የሆነውን መግለጫ ነው በዛሬው ዕለት የሰጠው። የተጋበዙትም የአሜሪካ ድምፅን ጨምሮ በጽፈት ቤቱ ቋሚ ወኪልና መቀመጫ እንዲኖራቸው የተመረጡ ሀምሳ የመገናኛ ብዙሀን ናቸው። እነዚህ የመገናኛ ብዙሀን የላኳቸው ወኪሎች ያሉበት የጠቅላይ ሚኒስትር ጽፈት ቤት ዘጋቢዎች ቡድን እየተቋቋመ መሆኑ ይፋ ተደርጓል። መግለጫውን የሰጡት የጠቅላይ ሚኒስትር ጽፈት ቤት የፕሬስ ኃላፊ ቢለኔ ስዩም፣ ሀምሳዎቹ የመገናኛ ብዙሀን ከተመረጡባቸው መስፈርቶች የተወሰኑትን አብራርተዋል። በኢትዮጵያ ብሮድካስት ባለስልጣን ተመዝግበው ፍቃድ የወሰዱና በስራ ላይ የመንግስትና የግል ቴሌቪዥን፣ ሬዲዮ፣ የዜና አገልግሎትና የህትመት መገናኛ ብዙሀን ሆነው የሚሰሩ ነው። ሁለተኛው የፖለቲካ የኢኮኖሚና ማህበራዊ ጉዳዮችን በዋነኝነት ተመዝግበው እዚህ ላይ አተኩረው የሚሰሩ ናቸው። ሶስተኛ ዜና ዋናው ተኮራቸው ስራቸው ዜና ላይ መሆኑን የዜና ትንታኔ እና ወቅታዊ ጉዳዮች ላይ ያተኮሩ ሲሆኑ በጋዜጣ ስርጭት ደግሞ በህትመት ላይ የተሰማሩት ደግሞ ቢያንስ አምስት ሺህ ኮፒ ያላቸው እና አንድ አመት ስራ ላይ ዋሉ ብለን ነበር ያወጣ ነው። አንድ አመት እንኳን ስራ ላይ ያልዋሉ ደግሞ ከሆኑ ቢያንስ እንኳን ስምንት ሺህ ኮፒ ስርጭት ላይ ያላቸው ህትመቶች ብለን ያወጣ ነው። የውጭ ሀገር ብዙሀን መገናኛ ተቋማትን ደግሞ ስንመርጥ አንደኛው መስፈርት ያደረግ ነው የነበረው ዓለም አቀፋዊ ና አጉራዊ ትኩረት እና ተደራሽነት ያላቸው ማለት ነው። በዓለም አቀፍ ና በሀጉሩ ላይ በአፍሪካ ላይ ትኩረት ያደረጉ የተገኙ መረጃዎችን ደግሞ በፍጥነትና በጊዜው ለማድረስ በቴክኖሎጂም ና በተለያዩ በሰው ኃይል አቅም ያላቸው ናቸው። ይህም ለሀገር ውስጥም ለውጭ ሀገርም ጋዜጠኞች ና የመገናኛ ብዙሀንም ይህኛውን መስፈርት እንጠቀምንበት። ከዛ ላ በመጨረሻ ደግሞ በተለያዩ ሀገራዊ ና ዓለም አቀፋዊ ቋንቋዎች የሚያሰራጩ የሚል መስፈር ተጠቅመ ነው እነዚህ ሀምሳዎቹ ላይ ልንደርስ የሚቻል ነው ማለት ነው። የፕሬስ ኃላፊ ቢለኔ ስዩም በዚህ መግለጫ በሌሎች ወቅታዊ ጉዳዮች ላይም ማብራሪያ ሰጥተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን ከተፎካካሪ ፓርቲዎች ጋር ያደረጉት ውይይት አንዱ ነበር። ውይይቱ የአገሪቱን የፖለቲካ ባህል ትርክት ከመቀየር አንጻር ወሳኝ ምዕራፍ ነው ብለዋል የፕሬስ ኃላፊዋ። ከፍተኛ ፋይዳ እንዳለውም አብራርተዋል። ዴሞክራታይዜሽን ላይ ከምናተኩረው ስራዎች ጋር ተያይዞ በጣም የጎላ ሚና የተጫወተ ስብሰባ ነበረ። ሁሉንም የተመዘገቡ የፖለቲካ ድርጅቶች ያካተተ ነበረ፣ አገር ውስጥ ያሉ ግን ከውጭ ሀገርም ደግሞ ተጋብዘው የመጡ ገና ያልተመዘገቡ የፖለቲካ ድርጅቶችንም ያካተተ ስብሰባ ነበረ። ይሄም ስብሰባ የተደረገው እንግዲህ እስካሁን ያለን የፖለቲካ ባህልን በምን መልኩ ልንቀይረው እንችላለን፣ ከመቃረን በደንብ አብሮ ወደ መስራትና ያለውን የወደፊት የኢትዮጵያን እስካሁንም ከሪፎርሞቹ ጋር ከለውጡ ጋር ተያይዞ የመጣውን እርምጃ አብረው የሚጓዝ አዲስ የሆነ የፖለቲካ ባህልን ለመፍጠር የጎላ ሚናም ይጫወታል ብለን እናምናለን። ተጫውቷልም። በሶስተኛ ለፖለቲካ ምህዳሩ መስፋት አሁን ከባለፉት ጥቂት ወራቶች ጋር ከተደረገው የፖለቲካ ምህዳሩን ከማስፋት ጋርም ተያይዞ የተጀመሩትን ስራዎችም ያጠናክራል። እንደዚህ አይነት ውይይት፣ የተቀራረበ ግንኙነት እያደረጉ ከተፎካካሪ ፓርቲዎች ጋር ያለውንም ባህል በመቀየር እና አሁንም ቅድም እንደጠቀስኩት ለተጀመሩት የዴሞክራታይዜሽን ሂደቶችም አጋዥ ሆኖ ይሰራል ና ያግዛል። ይሄም ውይይት መድረክ አንድ የመጀመሪያው ነበረ እንግዲህ ባለፈው ማክሰኞ ያደረግ ነው። ግን በዚህ ላይ ያቆማል ማለት አይደለም። በዋነኝነት ስራውን ከዚህ በኋላ የሚመራው የሚሆነው የኢትዮጵያ ምርጫ ቦርድ ነው የሚሆነው። እንደዚህ አይነት መድረኮችም ቀጥሎ ሁሉንም ፓርቲዎችንም እያመጣ ሁሉም ተፎካካሪ የፖለቲካ ቡድኖችንም እያመጣ ያወያያል ና ይህም ውይይት ወደ ተሻለ መቀናጀትና ወደሚቀጥለው ደግሞ ምርጫ በሚገባበት ሰዓት ጊዜ ምንድናቸው መቀየር ያለባቸው ከዛ በፊት የሚሉትን ነገሮች እንዲያወያይ የሚያወያይ መድረክ ነው የሚሆነው ማለት ነው። በሀገሪቱ የተለያዩ አካባቢዎች ያለውን የጸጥታ ችግር በተመለከተ ለተነሳ ጥያቄም መንግስት በጉዳዩ ላይ እየሰራ መሆኑን አመልክተዋል። የህግ በላይነትን ማስከበር በሀገሪቱ እየተወሰዱ ካሉ የማሻሻያ እርምጃዎች ጋር ተያይዞ እንደሚታይም ነው በእንግሊዝኛ በሰጡት ማብራሪያ የጠቀሱት። who might not necessarily be um, working uh, within the compliance of the rule of law, and uh, government has got a strong position on this. በህግ የበላይነት ማዕቀፍ ውስጥ የማይንቀሳቀሱ አካላት ሊኖሩ ይችላሉ። መንግስት ከዚህ አንጻር ያለው አቋም ጠንካራ ነው። በሂደትም ችግሮቹን ሊፈታቸው እየሞከረ ነው። ነገር ግን ከህግ የበላይነት ባፈነገጠ መንገድ የሚንቀሳቀሱትን በተመለከተ ጠንካራ አቋም አለው። በተለይም ቀደም ሲል የጠቀስኳቸው የፖለቲካ ፓርቲዎች ሁሉ የሀሳብ ትግል እንጂ የጦር መሳሪያ ትግል እንደማያካሄዱ በመስማማት ከመምጣታቸው ጋር እናም፣ ከዚህ ውጭ የሚንቀሳቀሱ ካሉ መንግስት ጠንካራ እርምጃ ይወስዳል። ምክንያቱም የህግ የበላይነት መንግስት እየወሰዳቸው ያሉ የማሻሻያ እርምጃዎች ወሳኝ አካል ነው ነው ያሉት። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም በአማርኛና በእንግሊዝኛ በሰጧቸው መግለጫዎች ከጋዜጠኞች ለተነሱ ሌሎች ጥያቄዎችም እንደዚሁ ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለቀደመ ዘገባውና መስግን እንጂ በስልኩ መስመር ይዘነዋል። የተከታዩ ዘገባ ይፈለጋልና በዩናይት ስቴትስ የውጭ ጉዳይ መስሪያ ቤት አዲሱ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናጊ ኢትዮጵያ ለጀመረችው የለውጥ አጀንዳና ለሰላም ሚኒስቴር ተልእኮ ድጋፍ እንደሚሰጡ አስታውቀዋል። በእነኚህና በተለያዩ ጉዳዮች ዙሪያ ከሀገሪቱ ከፍተኛ ባለስልጣናት ጋርም ተገናኝተው ተወያይተዋል። ዛሬ ታዲያ ጉብኝታቸውን ሲያገባድዱ ወደሚቀጥለው ጉዟቸው ከመሄዳቸው በፊት ለጋዜጠኞች መግለጫ ሰጥተው ነበር። እስክንድር ፍሬው ተከታትሎታል። እስክንድር እንደምናመሸ ታመሸ እንደምናመሻችሁ አሉላና አዲሱም ቀዳሚውን ጥያቄ ልወርውር። ይሄን ጋዜጣዊ ጉባኤ ተከታትለሃል። የኢትዮጵያን አጠቃላይ ሁኔታ ተጨባጭ ሁኔታ የገመገሙበትን አልፎ አልፎ የሰማናቸው ናቸው ድምጾች አሉ። በተለይ የኦጋዴን ጉብኝታቸው ወቅት የእስር ቤቶቹን ተመልክተው የገለጿቸው አስተያየቶች ጠንከር ያለ ሀሳቦችን አቅርበዋል። ከጉዳዩም ጋር የተያያዙ እርምጃ የሚጠይቁ ጉዳዮችን ገልጸዋል። አጠቃላዩን የኢትዮጵያ ተጨባጭ ሁኔታ ግን እንደምን ውጭ ጉዳይ መስሪያ ቤት አዲሱ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥ እንግዲህ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥ በተለይ በኢትዮጵያ ያለውን ወቅታዊ ሁኔታ የገመገሙት ጠቅላይ ሚኒስትሩ ያደረጉት እያሉ በአድናቆት በመግለጽ ነው። አሉላ ጠቅላይ ሚኒስትሩ በጎረቤት ሀገራት አካባቢ የፈጠሩትን ሰላም፣ በተለይ ከኤርትራ ጋር የፈጠሩትን ያ ደግሞ በራሱ የፈጠረውን ድባብ አንስተዋል። በሀገር ውስጥ ያለ ሁኔታን ማድረጋቸውን ተናግረዋል። ከአስራ ዘጠኝ ሰባት የምንጀምሮ ጀምሮ በአፍሪካ ሰርቻለሁ። ጠቅላይ ሚኒስትር አብይ አህመድ ስለ ተቃዋሚዎቻቸው የተናገሩት ከፍተኛ አርአያ የሚሆን እንዲሁም ለሌሎችም ማሳያ የሚሆን ነው ብለዋል። እንግዲህ ፈጣን ለውጦች ተከስተዋል። የፖለቲካ ምህዳሩን በከፍተኛ ሁኔታ ሰፍተዋል። እድሎችም Mm -hmm. The entire international community is very energized by what has been happening in Ethiopia. Uh, I had the uh, opportunity to meet with like minded friends in Washington and in their capitals. እስንእንግህ አለእንግዲህ አሉላ ዓለም አቀፉ ማህበረሰብ በሙሉ በኢትዮጵያ እየሆነ ባለው ነገር ተነቃቅቷል። በዋሽንግተንና በሌሎችም ዋና ከተሞች ያሉ ወዳጆች ጋር የመገናኘት ስትል ነበረኝ። ዓለም አቀፉ ማህበረሰብ በሙሉ ተደስተዋል፣ መደገፍን ይፈልጋል እየተካሄደ ያለው ነገር ምንድን ነው? ማን በምን ዘርፍ ማገዝ እንደሚችል መመልከትና መመካከር ነው ሲሉ ነው። ቀደም ሲል የሰማናቸው ቲቦርናዥን እና በኢትዮጵያ እየተካሄደ ባለው ለውጥ መደሰታቸውን በአጠቃላይ ጋዜጠኞች ጋር የገለጹት አሉና እስክንድር፣ እኒሁ ባለስልጣን ቲቦርናዥ የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት ሚኒስትር በጠቅላይ ሚኒስትር አቢይ አህመድ ከሚመራው የኢትዮጵያ መንግስት ጋር አንዳች ያደረጉት ስምምነት አለ። እንግዲህ አዲሱ የጉብኝታቸው ዓላማ በአካል በመምጣት ምን እንደተለወጠ ማየትና ከኢትዮጵያ መንግስት ጋር መነጋገር መሆኑን ገልጸዋል። እናም በስምምነት ደረጃ ወይም በዚያ ደረጃ የሚገለጽ ነገር እንደሌለ ነው የተናገሩት። ከዚህ አንጻር ለምሳሌ አዲሱ በሙስናና በሰብአዊ መብት ጥሰት ተጠርጥረው የታሰሩ ወይም እየተፈለጉ ያሉ የኢትዮጵያ ባለስልጣናት ጉዳይ ትናንት በጥያቄ መልክ ተነስቶ በጥያቄ መልክ ተነስቶላቸው ነበረ። ዩናይትድ ስቴትስ በሀገሯ የሚገኙ የነዚህም ሰዎች ሀብትና ገንዘብ እንድታግድ እንድታግድ ከኢትዮጵያ መንግስት ጥያቄ ቀርቦላት በሚል ነው እንግዲህ ጥያቄውን አንስችላቸው የነበረው። ምክንያቱም ከዚህ አንጻር የሚወጡ ያልተረጋገጡ ዘገባዎች አሉ። እንደሚታወቀው ጠቅላይ ሚኒስትር ዶክተር አብይ አህመድ በተለያየ ጊዜ ሲናገሩም ከኢትዮጵያ ውጭ የወጣውን ሀብት ለመመለስ ከተለያዩ ሀገራት ጋር እየተነጋገሩ መሆኑን ገልጸው ነበር። አንዳንዶቹ ሀገራት ይተባበራሉ፣ አንዳንዶቹ ይቸገራሉ የሚል አገላለጽ ነበር ጠቅላይ ሚኒስትሩ የጠቀሙት እንዲያውም እና የዩናይትድ ስቴትስ አቋም ከዚያ አንጻር ምን እንደሆነ እንዲህ አይነት ጥያቄዎችስ ቀርበውላት እንደሆነ በሰብአዊ መብት ጥሰት እየተጠረጠሩ እንደዚሁም በከፍተኛ ሙስና የተጠረጠሩ ሰዎችን ሀብት እንድታገድ ማለት ነው። ይሄንንም እንኳን ሲመልሱ ይሄንን አናረጋግጥም አናስተባብልም ሲሉ በአደባባይም የምንናገረው ነገር አይደለም ሲሉ የገለጹት እና በአጠቃላይ ከኢትዮጵያ መንግስት ጋር በተለይ ወቅታዊውን ሁኔታ በተመለከተ እየተስማሙባቸው ነጥቦች የተደረሰ ስምምነት ስለመኖሩ ተጠይቀው የሰጡት ማብራሪያ የለም። አዲሱ እስክንድር፣ መልካም በኢትዮጵያ እንዲሁም ደግሞ በንዑስ አህጉሩ ጉዳዮች የዩናይት ስቴትስን የተለየ ትኩረት ያሳየው ጉዟቸው ክብደት ያህል ተከታታይ ዘገባዎች እንደሚኖሩ እንገምታለን። በጉዳዩ ላይ በርከታ ያሉ ዘገባዎች ከአሁን በፊትም ቀድመዋል። የመጨረሻውን አጠር አድርገ የምትመልስልን ጥያቄ ልወርውር። ጅቡቲና ኤርትራ ቀጣይ የጉዟቸው መዳረሻዎች ናቸው። ሌሎች ሀገሮችንም ያካትተ የስድስት ሀገራት ጉዞ የሚጠቃለልበት ከኤርትራ ጋር የነበራቸው ግንኙነት ዩናይት ስቴትስና ኤርትራ የነበራቸው ግንኙነት ከኢትዮጵያ ጋር ካለው ጠንከር ያለ ግንኙነት አንጻር ሲታይ ብዙ የተባለለት ለረጅም ዓመታት ተቋርጦ የቆየም እንደመሆኑ እንግዲህ በእሳቸው ደረጃ የመጀመሪያው ሰው ናቸው። ከእሳቸው ቀደም ብሎ በተጠባባቂው የጉዳዩ ተጠሪ ሄደው ጎብኝተዋል። ምንድን ነው የሚጠበቀው ከኤርትራ ጋር ባላቸው ግንኙነት ከዚህ ቀደም ከነበረ ሁኔታ አንጻር? እንግዲህ ይሄ በተደጋጋሚ የተነሳላቸው ጥያቄ እንዲያውም ይሄ ነበር አሉላ። አሁን ማምሻውን በአሜሪካ ኤምባሲ በሰጡት መግለጫ ላይ ማለት ነው ከኤርትራ ጋር ያለውን ሁኔታ በተመለከተ ከአሁኑ ብዙ መናገር እንደማይፈልጉ እዛው ሄደው ሁኔታዎችን መመልከት እንደሚችሉ ገልጸዋል። ነገር ግን የሀገራቸው ፍላጎት ከኢትዮጵያ ጋር ያላት አይነት የሞቀ ግንኙነት ከኤርትራ ጋርም እንዲኖራት መሆኑን ተናግረዋል። ሙሉ ዲፕሎማሲያዊ ግንኙነት መመስረት፣ አምባሳደር መሾም የመሳሰሉት ጉዳዮች ግን በአንድ ጊዜ የሚተገበሩ እንዳልሆኑ የተለያዩ ደረጃዎች እንደሚኖሯቸው ነው የገለጹት። ከኤርትራ ጋር እዛ ሄደውም በተለያዩ ጉዳዮች ላይ ከኤርትራ መንግስት ባለስልጣናት ጋር እንደሚነጋገሩ ገልጸዋል። ከአስራ ዘጠኝ ዘጠና ዘጠኝ እስከ ሁለት ሺህ ዓመተ ምህረት ድረስ እንግዲህ ቲቦር ናጂ በኢትዮጵያ አምባሳደር ሆነው አገልግለዋል አሜሪካ አምባሳደር ሆነው በዚያን ጊዜ ከኢትዮጵያ ኤርትራ መሄድ አይቻልም ነበር። የኔ ረጅም ጊዜ ምኞቴ የነበረውን በኢትዮጵያ አየር መንገድ አማካኝነት ከአዲስ አበባ አስመራ መሄድ ነበር። ያ ምኞቴ ተሳክቷል። አሁንም ከጅቡቲ እንደተመለስኩ በዛ መንገድ ነው ወደ አስመራ የምሄደው ብለዋል፣ ያሳደረባቸውን ተስፋ ገልጠዋል ነገር ግን ቀደም ሲል እንዳልኩት አምባሳደር ተውሎት ሾማላችሁ ወይ? ዲፕሎማሲያዊ ግንኙነት ወዲያው ይመሰረታሉ ሙሉ ዲፕሎማሲያዊ ግንኙነት ማለት ነው ተብሎ የተጠይቀው ደረጃዎች ይኖሩታል ሲሉ ነው የገለጹት። አሉላ፣ መልካም እስክንድር። እንግዲህ ቀደም ብለን እንዳልነው ጉዳዩ የተለየ ትኩረት የሚሻነው እና ተከታታይ ዘገባዎች እንደሚኖሩ ተስፋ እናደርጋለን። ለአሁኑ እናመሰግናለን። እግዜር ይስጥልን። እግዜር ይስጥልን። አመሰግናለሁ። አሉላ እና አዲሱ። ወደሚቀጥለው ዘገባ እናልፋለን። ኢህአደግ በህገ ወጥነትና በአምባገነናዊነት ያዋቀራቸው የመስተዳድር አከላለሎች ዛሬ ለተፈጠረው የመለያየ ስሜትና ግጭቶች ዋነኛ ምክንያቶች ናቸው ሲል የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ከሷል። ቀደም ሲል ዜናው ላይ እንደገለጥ ነው መንግስት ለዚህ ችግር አፋጣኝ መፍትሄ እንዲፈልግም አሳስቧል። ህዝቡ በክልሉ ለተፈጠሩ ችግሮች ዘላቂ መፍትሄ በመንግስትና በህግ አግባብ እንዲታገልም ጥሪ ያቅርቧል። መለስካቸውማ ነው ዘገባውን የላከልን። ፓርቲው ባሰራጨው የጽሑፍ መግለጫ በአሁኑ ወቅት በሀገሪቱ የተለያዩ ክፍሎች ከአስተዳደር የወሰን ክልሎችና ከማንነት ጥያቄዎች ጋር ተያይዘው በሚነሱ ግጭቶችና በሚደርሰው ጉዳት ላይ ትኩረቱን አድርጓል። ለግጭቶቹና ለሚደርሰው ጉዳትም የኢህአዴግ ስርዓት የወለደው ሕጋዊ መሠረትና ወጥነት የጎደለው የክልል አደረጃጀት ነው ሲል ገና ከርዕሱ ፖለቲካዊ ስርዓቱን የችግሩ መሠረት ያደርገዋል። በመቀጠልም የኢህአዴግ ስርዓት ከነበረው አምባገነናዊ አመለካከት በመነሳት በግብታዊነት የወሰናቸው ሕጋዊ መሠረት የሌላቸውና ወጥነት ያጡ የመስተዳድር አከላለሎች ዛሬ ለተፈጠረው አለመቻቻልና የመለያየት ስሜት ዋነኛ ምክንያቶች ናቸው ሲል ክሱን ያጠናክራል። በተለይ በደቡብ የሀገሪቱ ክፍል እየታዩ ያሉ የአስተዳደር መዋቅር ለውጥ ጥያቄዎች መነሻው ሕገ መንግሥቱ ጸደቀ ተብሎ በሥራ ላይ ከመዋሉ በፊት በሽግግሩ ወቅት የነበረውን አከላለል በቀድሞ ጠቅላይ ሚኒስትር በአቶ መለስ ዜናዊ ትዕዛዝ ብቻ ፈርሶ አሁን ባለው መልኩ በመዋቀሩ እንደሆነ መግለጫው ያስታውሳል። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ሊቀመንበር ፕሮፌሰር በየነ ጴጥሮስ ይህንን የመግለጫውን አባባል ለቪኦኤ በይበልጥ አብራርተዋል። እንግዲህ ህገ መንግስታዊ ይዘት የተባለው ለችግሮቹ መፍትሄ በህገ መንግስቱ መንፈስ ስር እየተመለሰ አይደለም ለማለት ነው እንጂ አወካከሉ ላይ ህገ መንግስታዊ ግድፈት አለ የምለው በተለይ አንዳንድ ምሳሌ ወስዶ ቀጥሞ ድም በህገ መንግስቱም ይሄ ብሔር ብሔረሰብን ብቻ መሰረት አድርጎ ይከለላል የሚለው መንፈስ ያ በህገ መንግስቱም ቢሆን ስህተት ነው። ለምንድን ነው አሁን ወደ ሀምሳ ስልሳ ብሔር ብሔረሰቦች ያሉበት ደቡብ በአንድ ላይ ተደርጎ ነው አንድ ክልል የተባለው። ስለዚህ ይሄ ይሄ ራሱ ኤክሰፕሽን ይሄ ልዩ መሆን የቀረውን ብሔር ብሔረሰብን እና ቋንቋ መሰረት አድርጎ ይካለላል የሚል የህገ መንግስታዊ መንፈስ የጣፍ ነው። ለምሳሌ ደቡብን ያካለሉበት አግባብ ማለቴ ነው። ፕሮፌሰር በየነ አክለውም በሽግግር ወቅት በደቡብ ክልል ተዘርግቶ የነበረው የአምስት ክልሎች አወቃቀር ተመሳሳይ ባህልና ቋንቋ ያላቸውን ህዝቦች በአንድ ላይ ያቀፈ እንደነበረ ያስታውሳሉ አክለውም እና እኛ ከዚህ በፊትም ስናቀርብ የነበረው ያ በደቡቡ የነበረው አምስቱ ክልሎች አንድ ወጦ ነው አንድ ላይ መተዳደር አንድ ላይ ልማት አንድ ላይ ሌላ ሌላው ነው ለማቀድ እየቻሉ ያለፈ ሀያ ሰባት አመት ያይል ቢቆዩ ኖሮ ዛሬ እያንዳንዱ ክልል እያንዳንዱ ዞን ክልል ሊሆን የሚለው ጥያቄ አይነሳም ነበር ለማለት ነው የፈለግ ነው። የኢሶዴፓ መግለጫ እነዚህ በሀገሪቱ የተለያዩ ክፍሎች ወሰንን መሰረት በማድረግ የተፈጠሩ ያሉ ግጭቶች የሰዎች ሕይወት ባያለው የሚጠፋባቸው ንብረት የሚወድብባቸው ሆነው ሳለ መንግስት በቂ ትኩረት አልሰጣቸውም ይላል። በሌላ በኩል ደግሞ ሕዝቡ እንዲታገስ ይጠይቃል። ቪኦኤ ሁለቱ የሚጋጭ አባባል አይደለም ወይ የሚል ጥያቄ ለፕሮፌሰር በየነ ሰንዝሮላቸው ነበረ እንደዚህ አይነት ከፍተኛ የሆነ ሰቆቃ በህዝብ ላይ እየደረሰ ህዝቡንም ተረጋጉ መፍትሄ እስከሚፈለግ ድረስ መርታችሁ አስቀመጣችሁት፣ መንግስት እስከምንቋቋም ድረስ መንግስትንም ደግሞ የዚህ አይነት ሰቆቃ ህዝብ ላይ ፍጅት እንዳይሆን ኖር ያለ አቅሙን ሁሉ ተጠቅሞ መገላገል አለበት። ኦኬ አንሳራዊ ሰላም ማምጣት አለበት። እነዚህ ነፍስ ገዳይ የሆኑትን መቅጣት አለበት የሚል መልእክት ነው ማስተላለፍ የፈለግነው። በጣም አመሰግናለሁ ፕሮፌሰር በየነ ጴጥሮስ ለትብብሮ። እሺ፣ ለተሰጠኝትን አመሰግናለሁ። መለስካቸውን ለዘገባው እና አመሰግናለን። አድማጮች አሁን ወደ መጨረሻዊ መጽሔቱ ርዕስ ነው የምንሻገረው። የአክሱም በዓል በዛሬው ዕለት በድምቀት ተከብሯል። ክብረ በዓሉ ከሃያ አንድ አመታት በኋላ ለመጀመሪያ ጊዜ ኤርትራውያን የተገኙበት መሆኑን ጠቅሶ የመቀሌው ዘጋቢያችን ሙልጌታ አጽበሀ ተከታዩን አድርሶናል። በየአመቱ ህዳር 21 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች የሚከበር የአክሱም ጽዮን በዓል በዛሬው ዕለት በአክሱም ከተማ በድምቀት ተከብሯል። በበዓሉ ከግማሽ ሚሊዮን በላይ አማኞችና ጎብኚዎች እንደተሳተፉበት የከተማው አስተዳደር አስታውቋል። ከ21 አመታት በኋላ ደግሞ ኤርትራውያን ለመጀመሪያ ጊዜ በበዓሉ ተሳትፏል። በበዓሉ አከባበር ያገኘኋቸው ኤርትራውያን ሰው ከሰው ጋር ሲጣላ ደቂቃ ነው የሚወዝበት ለሰላም ግን አመታት ነው የሚወዝብን እና ይሄ አመታት የወሰደብንን ሰላም በጸሎትና በጾም እንያዘው። የእውነት እኔ አዲስ አበባ ነው የነበርኩት፣ የተወለት ከሀያ ዓመት በኋላ ነው ወደ አዲስ አበባ የተመለሱትና አክሱምን እንደዚህ አልጠበቁም። በጣም ጥሩ ነው። በጣም የሚመሰገን ነው። ለሚመጣ አመት እንደዚህ ያደርሰን። ከአዲስ አበባ በዓሉን ለማክበር የመጡት ተሳታፊዎችም እንደተናገሩት በየአመቱ እየደመቀና በበዓሉ የሰው ብዛትም እየጨመረ መጥቷል ይላሉ። በየአመቱ በጣም ለየት ያለ ነው። የሚገርም ነገር የሚቀንስ መስሎን ነበረ። ምክንያቱም ካለው ሲሽን ጋር ትንሽ የሆነ ክፍተት የሚፈጠር መስሎ ነበረ። ነገር ግን በሆል ኢትዮጵያ ማለት ይቻላል ገብቷል። አሁን በጎንደር በኩል የመጡ መኪኖች ብዙ አይቻለ፣ ማረፊያቸው አካባቢ ብዙ ይቻለው። አክሱም ለየት የሚያሰኘው ነገር አለ። አክሱም ርዕሰ አድባራት ወገዳማት የሚለው ስያሜ ተሰጥቷት የምትመራ ወይንም የምትጠራ መሆኗን ይሄ ግልጽ ነው። ሊቃውንቶች ያው እንደምታየዋቸው እዚህ የቅዱስ ያሬድ ዜማ ለዓለም የሚያስተላልፉት አለ እግዚአብሔር እንደመሆኑ መጠን ድምቀቱ፣ ውበቱ ምንጊዜም በዓመት በዓመት አልለይም። ደግሞ ዘንድሮ በተለይ በተሻለ ሁኔታ ነው የታየው የህዝብ ብዛቱ የአክሱም ከተማ ነዋሪ የሆኑት አቶ ፈረደ ታደሰ የተባሉት በበኩላቸው በዓሉን ለማድመቅ በከተማዋ አራቱ አቅጣጫዎች ለሚገቡ እንግዶች ነዋሪዎቹ የምግብና የመጠጥ መስተንግዶ ማቅረባቸውን ይናገራሉ። አክሱም ጽዮን በዓል አከባበር 2011 ዓ ምት ለየት የሚያደርገው ነገር ቢኖር ኤርትራውያን ወንድሞቻችን ከ20 ዓመት በኋላ እዚህ ተገኝተው በዓሉን ማክበራቸው ነው። እንዳያችሁት እነዚህ ኤርትራ ወደ በዓሉ ሲገቡ ቃጤማ ይዘው በምነስነስ ደሳቸውን በመግለጽ ከኢትዮጵያ ወገኖቻቸው ጋር መመጠቃቀፍ ደሳቸውን ሲገልጹ ነበር። በበዓሉ የተገኙት የትግራይ ክልል ምክትል ርዕስ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል የአክሱም ጽዮን በዓል በተሻለ መልኩ በማስተዋወቅና በማልማት ለቱሪዝም በመዋል ዜጎች የሚጠቀምበትን እድል ለመፍጠር መንግስታቸው እንደሚሰራ ተነግሯል። ኤርትራውያን ከብዙ ዓመታት በኋላ በበዓሉ መገኘታቸው ደስታቸውን የገለጹ ምክትል ርዕሰ መስተዳድሩ በትግራይ ክልል ኤርትራውያን በነጻነት እንዲሰሩና እንዲንቀሳቀሱ የክልሉ መንግስት እንደሚያግዛቸውም ገልጸዋል። ንግግራቸው ወቅታዊ ሀገራዊ ጉዳይም ያካተተ ነበርም። የኢትዮጵያ ብሔር ብሔረሰቦች ሁሉ ተባብረን እኛን እያጋጩ ሰላማችንን የሚያውኩ ፌዴራላዊ ሥርዐታችንን ለማፍረስ የተሰማሩ ኀይሎችን ሥርዓት ልናስይዝ ይገባል። የሕዝባችን ምኞት የሆነው ሰላም፣ ልማትና ዲሞክራሲ እንዲነግስ ትልቅ ትግል ማድረግ አለብን። እያንዳንዱ ኢትዮጵያዊ ከስሜታዊነት ወጥቶ በየተሰማራበት የሥራ ዘርፍ ውጤታማ በመሆን ለሀገሩ ግንባታና ለሐቅ ይቁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያሪክ ብጹዕ ቅዱስ አቡነ ማትያስም ያሰሙት ንግግር ስለ ሰላም የሚሰብክ ነበር። የመተዛዘን ሀገር፣ የመረዳዳት ሀገር ናት ሀገራችን ኢትዮጵያ። አሁን እያየነው ነው ያለነው ግን ብዙ መጥፎ ነገር ታይቶ ተሰምቶ የማይታወቅ በሕዝበ ኢትዮጵያ እየተደረገ ያለው ችግር በጣም ከባድ ነው። ሰው በሀገሩ እየተሰደደ ነው። ሰው በሀገሩ እየነደደ ህይወቱ እየጠፋ እየተፈናቀለ በችግር ላይ ነው ያለው። ስለዚህ ህዝበ ኢትዮጵያ ሁሉ ይህንን ጉዳይ ከኢትዮጵያ ማራቅ አለበት። የኤርትራ ምዕመናን ሲገቡ ቀጠማ ይዘው እንደገቡ አይቻለሁ። ይህ ቀጠማ የሰላም ምልክት ነው፣ ፍቅርና የአንድነት ምልክት ነው። እና ስለዚህ ኤርትራውያን ወገኖቻችን እህቶቻችንና ወንድሞቻችንን ወንድሞቻችን እግዚአብሔር ይባርካቸው። ለአሜሪካ ድምፅ ሙልጌታ ጽባህም አክሱም ሙልጌታ ጽባህን እናመሰግናለን። አድማጮች፣ እዚህ ግድም በሙዚቃ ፋታን እንወስድና የአርብ ምሽት ዝግጅታችንን እንዘልቃለን። ታዲያ ድምፃዊው ሙዚቃ ስልቱ ያስታውቅ ይሆናል። አዲሱ ይሄ ድምፃዊ በእሁድ ምሽት ዝግጅታችን የተወሰኑ ሙዚቃዎችን እያጫወትን የምናስተዋውቀው ነው። በራዲዮ መጽሔት የቅምሻ አይነት ነው። እዚ ጋ ሮፍናን የኤሌክትሮኒክስ ዜማ ነው የሚጫወተው። እስኪ የማይኩ ድንገት እንደተቆረጠ አይቶ አቀናባሪ መልሶ እየሰጠኝ ነው። የተለያዩ የኢትዮጵያ ወጥ የሆኑ ዜማ ስልቶችን ኤሌክትሮኒክ ከተባለው ዘመንኛ ሙዚቃ ስልት ጋራ ለኢትዮጵያ እንግዳ ነው ያዋሃደበትን እየገለጽኩ ነበር። ወደ ሙዚቃው እንመለስ ነው I'm in to with but I do to tell I'm gonna I'm ዘፈንን ነበር ከሀገርኛው የኢትዮጵያ ባህላዊ አጫወቶች በኦሮምኛ ዘፈን አጫወት ዜ ያቀናበረውና ያቀነቅነውን እንደ ቀነኒሴ የተሰኘውን ስልቱን የሰማንለት በሁድ ምሽት በርከታ ገን ዜማዎቹ እናጫወታለን። ከሱ ጋር የምጫወት ቀጠሯችን እንዘልቃለን። አሁን ታዲያ አዲሱ ዜማው ያስወጣህ አይመስልም። ዜማው የኦሮምኛ ነው ግን በኦሮምኛ የዘፈኑን ስም ርዕስ ታውቃለህ? ምን ተጫወት ትርጉሙ ንገረኝ። ስ ፈተና ነው። ቀጠሮ ይዘናል። እንግዲህ አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ርዕሰ ወሬዎችን ባጫጭሩ ዕድሜያቸው ለዩኒቨርስቲ ብቁ ከሆኑ የደቡብ ኮሪያ ወጣቶች ገሚሱ ያህል የሁለቱን ኮሪያዎች ውህደት እንደሚደግፍ ተገለጠ። ይህ የተገለጠው ብሔራዊ ምክር ቤት የውጭ ጉዳዮችና የአንድነት ኮሚቴ አዲስ ባወጣው የሕዝብ አስተያየት መለኪያ ሰንጠረዥ ላይ ነው። የአውሮፓውያኑ ህዳር ማብቂያ ላይ የወጣው የሕዝብ አስተያየት ከ100 ይቅርታ ከ1 ሺህ በላይ የአገሪቱን የዩኒቨርሲቲ ተማሪዎች ያካትታል። ጥናቱ የተደገፈው በ52.8 ከመቶ መሆኑም ታውቋል። በደቡባዊ ምዕራብ ዩናይትድ ስቴትስ ኒው ሜክሲኮ ውስጥ የሚገኘው የሳንታ ፌ የሮማ ካቶሊካዊት አህጉረ ስብከት በርካታ ወሲባዊ ቅሌቶች ውስጥ በሚገኝበት በአሁኑ ወቅት የገንዘብ ኪሳራ ጥበቃ እንዲደረግለት አመለከተ። የሳንታ ፌ ሊቀ ጳጳስ አባ ዮሐንስ ዌስተር በዛሬው ቀን ይፋ ባደረጉት መግለጫ የአሁኑ አንገብጋቢ አጀንዳችን የውሲብ ወከባ ሰለባዎችን መርዳትና ሊደረግላቸው በሚገባ የሞራል ካሳ ላይ መረባረብ ነው ሲሉ ተናግረዋል። የካናዳ የሜክሲኮና የዩናይትድ ስቴትስ መሪዎች በዛሬው ዕለት አዲስ የሰሜን አሜሪካ የንግድ ትብብር ተፈራረሙ። ሶስቱ መሪዎች የተፈራረሙት በአርጀንቲና የጂ ሁለት ጉባኤ ላይ ለመካፈል በሄዱበት ጊዜ ነው ተብሏል። ዜናው አበቃ። አዲሱ እናመሰግናለን። አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የዕለተ አርብ ምሽት አስተናጋጆቻችሁ አሉላ ከበደና አዲሱ አበበና፣ ሁለተኛውን አጋማሽ ስርጭት በርዕሰ ወሬዎቹ ጀምረናል። እንዳዳመጣችሁት አሁን ወደ ምሽቱ ቅንብር ክፍል አዲሱ ለእኔ ለቀክልኝ ይመስላል ማስተዋወቁን ራ ተራይ ነው። እሺ። አመሰግናለሁ። በሶማሌ ክልል እስር ቤቶች ውስጥ አሰቃቂ የሰብአዊ መብት ጥሰት የፈጸሙ ሰዎች በሕግ ፊት ቀርበው ሲዳኙ ማየት ትልቁ ምኞቱ እንደሆነ አንድ ቀድሞ በነኚህ አካባቢዎች ታስሮ የነበረ ወጣት ተናገረ። በመግቢያችን እንደገለጽ ነው የኢትዮ ቴሌኮም ውስጥ የሂሳብ ሰራተኛ እንደነበር እና ምንም በማያውቀው ጉዳይ ወደ ማሰቃያ ቦታዎቹ ተወስዶ ስቃይ እንደተፈጸመበትም ይናገራል። አሁን ከእስር ተለቆ ወደ ስራው ከተመለሰ ሁለት ወር መሆኑን መቆጠሩን ገልጧል። ከእስር በመለቀቁ ደስታ እየተሰማው ትልቁ ደስታው ግን ቀደም ብሎ እንደገለጸው ከትክክለኛ ያለው ፍትህ እንደሚጠብቅ ነው የተናገረው። ጽዮን ግርማ ዝርዝሩን ይዛለች። ካባ መርጋ ገመዳ የ31 ዓመት ወጣት ነው። ታሪኩን እንደነገረን የተወለደው ወለጋ ውስጥ ነው። በሀረማያ ዩኒቨርሲቲ ትምህርቱን ካጠናቀቀ በኋላ በድሬዳዋ የኢትዮ ቴሌኮም ቅርንጫፍ ውስጥ ተቀጥሮ ይሰራ ነበር። ከዛም ወደ ሶማሌ ክልል የዝውውር ማስታወቂያ ሲወጣ ተወዳድሮ ወደዚው አመራ። ሁለት አመት ከዋና ከተማ ውጪ፣ ሁለት አመት ደግሞ ጅጅጋ ከተማ ውስጥ ከሰራ በኋላ በ2010 ዓ ም ጳጉሜ ወር ላይ ከስራ ሲወጣ ተይዞ ወደ ማሰቃያ ቦታ

ከተማ ጂጂጋ ከተማ ቀበሌ አስራት ይመስላል አንድ ማረሚያ ቤት አለ። እዛም ሳሱም ከዛም ነው። ሁለተኛ ላይ ቀበሌ ዜሮ አራት ያም አስቸጋሪ ወይን ቤት ነው። አራተኛ ላይ አሚያ ቆጣሉ ወይን ቤት አለ። አምስተኛ ላይ የመጨረሻው ጀንጦዛል የሚባል ከልቁ ክልሉ ወይን ቤት ነው። ካባ በጂጂጋ ውስጥ አምስት የተለያዩ እስር ቤቶች እንዳሉ፣ እርሱ ግን እስር ቤት ሊላቸው እንደማይችል ይገልጻል ማሰቃያ ቦታዎች ናቸው ይላቸዋል። ከሁሉም ሀቫናና ጄል ኦጋዴን የሚባሉት ለመናገር ከባድ የሆኑ ቦታዎች ናቸው ይላል። በእስር ቤት ቆይታው ከእርስ ውጭ ብዙ ወጣቶች ሲሰቃዩ የዓይን ማኝ እንደነበር ነግሮናል። በተለይ ሀቫናና ኦጋዴን በተባሉት ቦታዎች በሚፈራረቁ የጸጥታ አካላትና ያልታወቁ ሰዎች የሚደፈሩ ሴት እህቶች ድምጽ ጩኸታቸው እስካሁን እየረበሸው እንደሆነም ይገልጻል። በእስር ቤቶች ውስጥ ሴቶችን እግር ከማሳጠብ ጀምሮ እስከ ሞት የሚያደርስ ስቃይ ተፈጽሟልን ብሎናል። እስር ቤት ውስጥ አርግዘው ይወለዱም አሉ ብሏል። ከነበሩት አሰቃቂ የምርመራ መንገዶች የተወሰኑት ተፈጽሞብኛል ብሏል። ቀዝቃዛ ውሃ ውስጥ ጊዜ እግሬን ከኋላ ሰው ድንጋይ የሚለቅ ነው። እዛ ውስጥ ያታደሩኛል። አንዳንድ ጊዜ ደግሞ ገልግጦ እጄና እግሬም ከኋላ ሰው አዘግቆም ዛፍ ላይ የታሰረ ብረት አለ። በብረት መረሸን ሸነት አድርጎ እዛ ላይ አንጠለጥሉሃል። ከዛ ሰው ጋር ያለህን ግንኙነትህን ወይ ደግሞ ከዚዋ ወራህን ወሬ በሙሉ እንድትነግረን ፈልጋለሁ ብሎ ርከብ ያደርጋሉ። በዛ ለመውጣት ፍርድ ቤት ያቀርባሉ። እንደዛ ብሏል። እንደዛ ብሏል በማለት እኛ ያልተ ያልነገርኳቸው ፍርድ ቤት ያቀርባሉ። በእንደዚህ አይነት የማሰቃየት ተግባር ያገኙትን ቃል ፍርድ ቤት አቅርበው ከኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ጨዋር መሐመድ እና ከኦነግ ጋር ተገናኝቼ ወንጀል እንደፈጸምኩ በማድረግ ፍርድ ቤት አቅርበው አስራ ሁለት ዓመት ተፈረደብኝ ይላል። ምርመራውና ስቃዩ ከባድ ስለሆነ ምን እንደተናገርኩ አላውቅም ነበርም ይላል። ወይኒ ቤት ውስጥ የተዘጋጀ ጉድጓድ አለ

ስቃይ የለም ብሎታል። አዲሱ የክልሉ ፕሬዝዳንት አቶ ሙስጠፋ ኡመር ሰሞኑን በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬነር እነዚህ እስር ቤቶችን ባዶ አድርገው አሳይተዋቸዋል። ምክንያታቸውም በዚህ እስር ቤት ውስጥ እስረኞችን ሲያሰቃዩ የነበሩ ሰዎች የአሜሪካ ዜግነት ጭምር ያላቸው ናቸው ብለዋል። ከአባም በአሁኑ ሰዓት የወቅቱን የክልሉን ፕሬዝዳንት ጨምሮ ወንጀሉን ፈጽመዋል የተባሉ ሰዎች ፍርድ ቤት እየቀረቡ እንደሆነ አስታውሶ በዚህ ወንጀል የተሳተፉ ሁሉ ሌሎችም ፍርድ ቤት ቀርበው ፍትህ ማግኘት ቢቻል የሱ ብቻ ሳይሆን በዛ እስር ቤቶች ግፍ የተፈጸመባቸው ሰዎች ደስታ እንደሚሆን ተናግሯል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ስለዚሁ እስር ቤት ሲናገሩ በእስር ቤቶች ውስጥ እስረኞች ከአንበሳና ከጅብ ጋር ጭምር ታስረው እንደሚገኙ መግለጻቸው አይዘነጋም። በወቅቱ አሁን በእስር ላይ የሚገኙት አቶ መሐመድ አብዲ ኢሌ በቅጽል ስማቸው የሚታወቁት በዚህ እስር ቤቶች ውስጥ እንደዚህ ያለ ነገር አይፈጸምም ብለው ማስተባበላቸው ይታወሳል። ነገር ግን ሰሞኑን ወደ ስፍራው የተጓዙት የ አሜሪካ ድምጽ ጋዜጠኛን ጨምሮ እስር ቤቶቹ የተለየ ስፍራ በተለይም ደግሞ ሴት ልጆችን ለመድፈሪያ የሚሆን የተለየ ስፍራ ተዘጋጅቶ በዓይኑ ማየቱን ጉድጓዶቹን መመልከቱን ከትላንትና በስቲያ በነበረው ዘገባችን እንዳስደመጥናችሁ ይታወሳል። ለአሜሪካ ድምጽ ራዲዮ፣ ጽዮን ግርማ፣ ዋሽንግተን ዲሲ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ አዳነች በየሳምንቱ አርቦ ወደምታቀርበው ቅንብር እናልፋለን። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቃ ያቀርባል። ኢትዮጵያ በአየር ትራፊክ መተላለፊያ ማዕከልነት ዱባይን አልፋ መሄዷ ተነገረ። በመጪው መስከረም ወር ደግሞ ሳተላይት እንደምታመጥቅ ተገለጸ። በኢትዮጵያ የህዝብ ቆጠራ እንደሚደረግ ታወቀ። በአፍሪቃ ህብረት የወሲብ ማዋከብና ሙስና እንዳለ ተዘገበ። አፍሪቃ ውስጥ ሩሲያና ቻይና አሜሪካን እየተኩናቸው ተባለ። የሚሉትን ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው። ኢትዮጵያ ወደ አፍሪካ ሀገሮች የሚጓዙ ተሳፋሪዎችን መተላለፊያ መስመር በመሆን ዱባይን አልፋ መሄዷን ይህ ደግሞ የኢትዮጵያ አየር መንገድ የመስፋፋት ጥረት ስኬት ማግኘቱን እንደሚያሳይ ሮይተርስ የዜና አገልግሎት ዘግቧል። ፎርወርድ ኪስ የተባለው የጉዞ ጉዳይ አማካሪ ተቋም ባለፈው ረቡዕን በገለጸው መሠረት በአዲስ አበባ አውሮፕላን ማረፊያ በኩል ከሳህራ በመለስ ወዳሉት ሀገሮች የሚተላለፉት የተሳፋሪዎች ብዛት በቀጣይነት ለአምስት ዓመታት ያህል እየጨመረ ሄዷል። በያዝነው ዓመት ታዲያ ዱባይን በልጧል። ዱባይ ወደ ክልሉ በሚተላለፉ የረዥም ጉዞ ተሳፋሪዎች ማዕከልነት ከዓለም ከፍተኛ ብዛት ያለው ዝውውር ካለባቸው የዓለም አውሮፕላን ማረፊያዎች አንዱ ነው። በቀን 17 ሚሊዮን በረራዎችን የሚመዘግበው የበረራ ምዝገባ ስርዓት እንደሚያሳየው ከሰሃራ በመለስ ወዳሉት የአፍሪቃ ሀገሮች በአዲስ አበባ በኩል የሚያልፈው መንገደኛ ብዛት እንደ አውሮፓ አቆጣጠር ከ2013 እስከ 2017 ዓ.ም በነበረው ጊዜ በአራት ዓመታት ውስጥ ማለት ነው በ85 ከመቶ ከፍ ብሏል በዚያኑ ጊዜያት ውስጥ በዱባይ በኩል የሚተላለፈው ተሳፋሪ ብዛት የጨመረው ግን በ31 ከመቶ መሆኑን ሮይተርስ የዜና አገልግሎት ላይ የወጣው ዘገባ ጠቅሷል በያዝነው ዓመት አዲስ አበባ ያሳየው እድገት 18 ከመቶ ሲሆን ዱባይ ግን 3 ከመቶ መሆኑን ዘገባው ጠቅሷል ከኤርትራ ጋር የሰላም ስምምነት ከተደረገ ወዲህ የኢትዮጵያ አየር መንገድ ካለፈው ሐምሌ ወር አንስቶ በረራ ቀጥሏል በያዝነው ወር ደግሞ ለአራት አስርተ ዓመታት ያህል ተቋርጦ የቆየውን ወደ ሶማሊያ በረራ መጀመሩን ሮይተርስ የዜና አገልግሎት ጠቁሟል። ዩናይትድ ስቴትስ የሚገኝ ኤም ኤስ ኤን ኒውስ የተባለው ቴሌቪዥን ጣቢያ ድረገጽ በዘገበው መሠረት ደግሞ ኢትዮጵያ በመጪው ጥር ወር በሚገባው የአውሮፓውያን አዲስ ዓመት ውስጥ በቻይና እርዳታ የመጀመሪያውን ሳተላይት ወደ ጠፈር የመላክ ዕቅድ እንዳላት አስታውቃለች። ሳተላይቱ በመጪው ዓመት መስከረም ወር ላይ ከቻይና ይመጥቃል ተብሎ እንደሚጠበቅ አዲስ አበባ ዩኒቨርሲቲ የሚገኘው የኢትዮጵያ የጠፈር ሳይንስና ቴክኖሎጂ ተቋም ማስታወቁን የኤምኤስን ኒውስ ዘገባ ጠቅሷል። ተቋሙ ሳተላይት የማምጠቅቅድ እንዳለው ያስታወቀው የኢትዮጵያ የሚኒስትሮች ምክር ቤት የኢትዮጵያ የጠፈር ሳይንስና ቴክኖሎጂ ተቋም መመስረትን ከሁለት ዓመታት በፊት ባጸደቀበት ወቅት መሆኑን የኤምኤስን ኒውስ ድረገጽ አውስቷል። ዓለምን የምንዳስሰው ለሕዝባችን ጥቅም ነው በሚል መሪ ቃል የጠፈር ምርምሩን ስራ የሚያካሂደው የኢትዮጵያ የጠፈር ሳይንስና የቴክኖሎጂ ተቋም ጠፈር ላይ ሆኖ ምድርን የሚዳስሰው ሳተላይት የሚያመጥቀው የሀገሪቱን የአየር ቁጥጥር ብቃት ለማዳበር መሆኑን ዘገባው ጠቁሟል። እስካሁን ባለው ጊዜ በታወቀው መሰረት ሳተላይቱን የመቀየስና የማዳበር ስራ የሚያከናውነው በ8 ነጥብ ሚሊዮን ዶላር ሲሆን ስድስት ሚሊዮኑን የምታቀርበው ቻይና እንደሆነች፣ ሳተላይት ማምጠቁን አስመልክቶ ግን የኢትዮጵያና የቻይና ትብብር ምን መልክ እንዳለው አለመገለጹን ኤም ኤስ ኤን ኒውስ ቴሌቪዥን ጣቢያ ድረ ገጽ አስነብቧል። ብሉምበርግ የዜና አገልግሎት በበኩሉ ኢትዮጵያ ከአስርተ ዓመት በላይ በሆነ ጊዜ ውስጥ ለመጀመሪያ ጊዜ የህዝብ ብዛት ቆጠራ እንደምታደርግ ዘግቧል። የህዝብ ቆጠራው አማካሪ ካውንስል ሀያ ሰዎችን ያካትታል። ከነሱ መካከል ዘጠኝ ሚኒስትሮችና የምክር ቤት አፈ ጉባኤ እንደሚገኙባቸው የአገሪቱ የዜና አገልግሎት መዘገቡን የብሉምበርግ የዜና አገልግሎት ጠቅሷል። የህዝብ ቆጠራ የሚጀመርበትን ጊዜ የዜና አገልግሎት አልገለጽም። የመጨረሻው የህዝብ ቆጠራ የተካሄደው ከአስራ አንድ ዓመታት በፊት መሆኑንና የአገሪቱ ህገ መንግሥት በየአስር ዓመታቱ የሕዝብ ቆጠራ እንዲደረግ እንደሚደነግግ የብሉምበርግ የዜና አገልግሎት አስነብቧል። ዋሽንግተን ፖስት ጋዜጣ ላይ የወጣ የአሶሼትድ ፕሬስ ዘገባ እንደሚለው በአፍሪካ ህብረት ሴቶችን ለወሲብ መጠቀሚያ ማድረግ የተስፋፋ መሆኑን በህብረቱ ውስጥ የተደረገ ምርመራ አሳይቷል። በተለይም ይበልጥ ሰለባ የሚሆኑት ለአጭር ጊዜ ስራ የሚመደቡት ወጣት በጎ ፈቃደኞች ሲሆኑ በህብረቱ መስሪያ ቤት ለመቀጠር ከፈለጉ የወሲብ አገልግሎት እንዲሰጡ እንደሚጠበቅባቸው የተካሄደው ምርመራ ማሳየቱን ዘገባው ጠቅሷል። የምርመራውን ዘገባ መሠረት በማድረግም የአህጉሩ ህብረት በወሲብ መዋከብን አስመልክቶ ፖሊሲ እንደሚያወጣ ባለፈው ሐሙስ ባወጣው መግለጫ አስታውቋል። ጉዳዩን በሚመለከት ፖሊሲ ባለመኖሩ ነው ሰዎች ስለሚደርስባቸው የወሲብ ወከባ ከመናገር የሚቆጠቡት ሲልም መግለጫው አክለዋል። የአፍሪካ ህብረት በያዝነው ዓመት ምርመራ እንዲካሄድ የወሰነው ወደ ሰባ የሚጠጉ እንስት ሠራተኞች ምሬት ካሰሙ በኋላ መሆኑን የአሶሽትድ ፕሬስ ዘገባ አውስቷል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፈኪ መሐመድ እንዲህ አይነቱ ባህሪ በምንም አይነት አንቀበልም ማለታቸውን ዘገባው ጠቅሷል። ከሰማንያ በላይ ከሆኑ የአፍሪካ ህብረት ሠራተኞች ጋር የተደረገው ቃለ መጠይቅ ጾታዊ ማዋከብ ያለ መሆኑን ከሞላ ጎደል ሙሉ በሙሉ መረጋገጡን ዘገባው ጠቁሟል። የአፍሪካ ህብረት ሠራተኞች በተጨማሪም በድርጅቱ ሙስናና በዘመድ የመቅጠር ተግባር መኖሩን፣ ወንዶቹም ሆኑ ሴቶች አለቆቻቸው አግባብ የጎደለው ጫና እንደሚያደርጉባቸው መግለጻቸውን ዘገባው አክሏል ሲል ዋሽንግተን ፖስት ጋዜጣ ላይ የወጣው የአሶሺየትድ ፕሬስ ዘገባ ገልጿል። የኒውስዊክ መጽሔት ድረገጽ ዩናይትድ ስቴትስ አብይ ቦታ የምትሰጠው ሁለት ዋናዎቹ ተቀናቃኞቿን መቋቋም በመሆኑ ከአንዳንድ የአፍሪካ ሀገሮች ወታደሮቿን እንደምታስወጣ ባስታወቀችበት በአሁኑ ወቅት ሩሲያና ቻይና አፍሪቃ ውስጥ ወታደራዊ ህልውናቸውን እየጨመሩ ናቸው ይላል። በማዕከላዊ አፍሪቃ ሪፑብሊክ በመንግሥት ኃይሎችና በተቀናቃኝ አማጽያን መካከል ግጭት በተፋፋመበት በአሁኑ ወቅት ሩሲያ ወታደሮቿንና በግጭቱ ምክንያት ለተጎዱት ሰብአዊ ረድኤት በማቅረብ በኩል ከበፊቱ የበለጠ ሚና እየተጫወተች መሆኗን የኒውስዊክ መጽሔት ድረገጽ ጠቁሟል። ዩናይትድ ስቴትስና የምዕራቡ ዓለም አጋሮቿ ግን የሩሲያን ጥረት በጥርጣሬ ዓይን እንደሚያዩ ድረገጹ አውስቷል። የሩሲያ በማዕከላዊ አፍሪካ ሪፑብሊክ መግባትን በሚመለከት ፈረንሳይ በተባበሩ መንግሥታት ድርጅት ነቀፌታ ባቀረበችበት ወቅት የሩሲያ የውጭ ጉዳይ ሚኒስቴር አንዳንድ አገሮች የሩሲያ በማዕከላዊ አፍሪካ ሪፑብሊክ መግባት ያስቀናቸው ይመስላል የሚል ምላሽ መስጠቱን የሩሲያ መንግሥት የዜና አገልግሎት ታስ መዘገቡን የኒውስዊክ ድረገጽ ጠቅሷል። በዛኑ ቀን ካስፈለገ ለማዕከላዊ አፍሪካ ሪፑብሊክ ተጨማሪ ወታደራዊ ረዴት ሊቀርብ ይችላል ሲሉ በሩሲያው የውጭ ጉዳይ ሚኒስትር የመካከለኛው ምስራቅና የአፍሪካ ክፍል ረዳት ሚኒስትር ሚሃይል ባግዳኖቭ ለጋዜጠኞች መናገራቸውን የኒውስዊክ መጽሔት ድረገጽ ጠቅሷል። ሩሲያ በማዕከላዊ አፍሪቃ ሪፑብሊክ 175 ወታደሮችና ሲቪል አማካሪዎችን መድባለች። በተፈጥሮ ሀብት የታደለችው ማዕከላዊ አፍሪቃ ሪፑብሊክ በድህነት ከሚታወቁት 26 የአፍሪቃ ሀገሮች መሃል ትፈረጃለች። በዓለም ደረጃ አሸባሪነትን ለመዋጋት በታቀደው መሰረት ዩናይትድ ስቴትስም በሀገሪቱ ወታደሮች መድባለች። በአፍሪቃ ያሉት የዩናይትድ ስቴትስ ወታደሮች ሶማሊያ ውስጥ አልሸባብን ከመሳሰሉት ጽንፈኛ እስላማዊ ቡድኖች ጋር ከመዋጋት አንስቶ በአህጉሪቱ ዙሪያ እስከ ማሰልጠንና አማካሪነት ሚና ድረስ እንደሚሄድ የኒውስዊክ ድረገጽ ጠቅሷል። የፕሬዚደንት ዶናልድ ትራምፕ አስተዳደር የሩሲያና የቻይና ወታደራዊ ኃይሎች እያየሉ መሄድ እያሳሰበው በመሆኑ ግን ከዋናዎቹ ኃይሎች ሊኖር ለሚችለው ፍጥጫ ለመዘጋጀት ሲል የዩናይትድ ስቴትስ ወታደራዊ ፖሊሲን በአዲስ መልክ ለማጤን መወሰኑን ዘገባው አውስቷል። የዩናይትድ ስቴትስ መከላከያ ሚኒስቴር በዩናይትድ ስቴትስ የአፍሪካ ኮማንድ ወይም እዝ ይሰሩ የነበሩትን አሸባሪነትን በመዋጋት ተግባር ተሰማርቶ የነበሩትን በብሔራዊ መከላከያ ስትራቴጂ መሠረት ቅድሚያ በሚሰጣቸው ተግባሮች እንዲሰማሩ እንደሚደረግ ባለፈው ሐሙስ ያስታወቀውም ይህን መሠረት በማድረግ ነበር ይላል ድረ ገጹ። በአፍሪካ ኮማንድ እዝ ከተሰማሩት ሰባት ሺህ ሁለት መቶ ወታደራዊ ኃይሎች የሚቀነሱ ከአስር ከመቶ ያነሱ እንደሚሆን መከላከያው ሚኒስቴር ገልጿል። ከነሱም አብዛኛዎቹ ጅቡቲ ውስጥ የተመደቡ ናቸው። ዩናይትድ ስቴትስና ቻይናም የምትገኝባቸው በርካታ ሌሎች አገሮችም ጅቡቲ ውስጥ ወታደራዊ ሰፈሮች አሏቸው። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ። ነው አድማጮች፣ ለአርብ ምሽት ያቀናበርናቸው ያዘጋጀናቸው ዝግጅቶች እነኚሁ ናቸው። ከአስተናጋጅ አዲሱ አበበ ባልደረባዬ ጋር አሉላ ከበደን እያስተናገድኳችሁ ንጉሥ ታምሬ በቅንብሩ ቫስኮ ቫለሪ በቴክኒክ ምህንድስና ተከታዩ የትግርኛ ስርጭት እስከሚጀምር በዚህ በጀመር ነው በኩል ሰብስቤ ዜማ እንሰናበታለን መልካም ምሽት ነገር እንገናኝ